ከጉባኤው መጨረሻ ህንዶች መልካም ነገር ማግኘታቸው ማግኘታቸውሙን ነው። ጉባኤው ለህንድ ለምን አስፈለገ? በህዳር ወር ማለቂያ ላይ ደቡብ አፍሪቃ የቻይና አፍሪቃ ጉባኤን ታስተናግዳለች። በአዲሱ አፍሪቃን የመቀራመት መርህ ማለትም አዲስ ተዘዋዋሪ ቅኝ የመግዛት ፉክክር ህንድ ጎረቤቷ በጥሬ ሀብት ስትበለጽግ ማዘኑ አይቀርም። ለነገሩ ቻይና ከአፍሪቃ ጋር የምታካሂደው የንግድ ልውውጥ የህንዱን በሶስት እጅ እጥፍ ይበልጣል። የህንድና አፍሪቃ የንግድ ልውውጥ ሰባ ቢሊየን የአሜሪካ ዶላር ነው። ያም ቢሆን ግን መርሃ ግብሩም ሆነ የጋራ መሰረቱ ሲታይ ከአንበሷ አፍሪቃ ጋር ለሚኖራቸው ግንኙነት ነብሯ ህንድ ከድራጎኗ ቻይና ባልተናነሰ ተግባራዊ ሊሆን የሚችልበትን መንገድ ማሰቧ የግድ ነው። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት የምትሻው ህንድ የተባበሩ መንግስታት ድርጅት ስለ አየር ንብረት ፓሪስ ላይ ባዘጋጀው ስብሰባ አለም አቀፍ ሽብርን እንዲሁም የባህር ላይ ውንብድናን ለመከላከል እና የባህር ላይ የጸጥታ ትብብርን በሚመለከት ለምታቀርበው ማሻሻያ ሀሳብ ድጋፍ ትሻለች። አፍሪቃውያንም በታህሳስ ወር ናይሮቢ ላይ በሚካሄደው የዓለም የንግድ ድርጅት ድርድር ላይ ህንድን ለስልታዊ ጉድኝት ይፈልጓታል። ሁለት ወገኖች ሲጣሉ ሶስተኛው ይደሰታል እንደሚባለው የንግድ የጸጥታ ትብብር፣ የአየር ንብረት ለውጥ እንዲሁም ደቡብ ከደቡብ ትብብርን በሚመለከት የጋራ ስምምነት ከተደረሰ አፍሪቃም ልትጠቀም ትችላለች። ህንዳውያን አስተያየት ሰጪዎች ከጉባኤው አስቀድሞ ይህን ታሪካዊ ጉባኤ በሚመለከት ከአፍሪቃ ወገን መጠነኛ ደስታና ደካማ ዝግጅት መኖሩን በመጠቆም አግራሞታቸውን ገልጸዋል። ይህንን ለረዥም ጊዜ ላስተዋለ ብዙ ላይገርም ይችላል። በኢኮኖሚ የገፋችው ደቡብ አፍሪቃ ለረዥም ዘመናት ለህንድ ከሰል አቅራቢ ናት። ሆኖም ግን 1.3 ሚሊየን የህንድ ዝርያ ያላቸው ዜጎች ለሚኖሩባት የማንዴላ ሀገር የንግድም ሆነ የእውቀት ሽግግር አልተደረገም። ይህ ደግሞ በታላቅ ተስፋ በተመሰረተው ብሪክስ በመባል በሚጠራውና ብራዚል፣ ሩሲያ፣ ህንድ፣ ቻይና ና ደቡብ አፍሪቃን ባሰባሰበው ትብብርም የሚታይ ነው። አፍሪቃ ዛሬም በግንባር ቀደምትነት ጥሬ ዕቃ ላኪ ናት። ዕንቁዋ፣ የተዘጋጁ ጌጣጌጦቿ፣ የነዳጅ ዘይቷ በተጠቃሚዎች ዘንድ ጥራቱ ዝቅ ተደርጎ ይታያል። ለዚህ ግን ዴሊ ና ቤጂንግ ሳይሆኑ ናይጄሪያ ና ደቡብ አፍሪቃ ናቸው ተወቃሾች። ህንዳውያን አስተያየት ሰጪዎች በአሁኑ ጊዜ የጸጥታ ምህርን አስመልክቶ የጋራና ንቁ ተሳትፎ እንዲኖራት አፍሪቃን ማበረታታታቸው አስደሳች ነው። ለምሳሌ ዩናይትድ ስቴትስ እና ህንድ ካለአፍሪካ ህብረት ድጋፍ የህንድ የሰላም አስከባሪዎችን አፍሪካ ውስጥ ለማሰልጠን እንዴት ይወስናሉ? ሌላው ጥያቄ እንዴት አፍሪቃ ከሌሎች ጉዳዮች በላይ በጤናው ዘርፍ ከህንድ ጋር በጋራ ለመስራት በይፋ ተስማማች የሚለው ነው። እንደ ሻዶ ምስኪ ገለጻ በግዙፉ የህንድ አፍሪቃ ጉባኤ አፍሪቃ እንደ ተጓዳኝ ሳይሆን እንደ ተጋባዥ ነው የተገኘችው። የቻይናን የኢኮኖሚ መስፋፋት የተመለከቱት የህንድ ጠቅላይ ሚኒስትር ኪሊማንጃሮ ተራራ ላይ ያለው በረዶ እንዳይቀልጥ አፍሪቃ ላይ መዋለ ንዋያችንን ማፍሰስ አለብን በሚል ነው የተነሱት። አፍሪቃ በድራጎንና በነብር መካከል የሚካሄደውን ሩጫ ትታዘባለች። አንበሳውም ይህን ያስተውላል።